ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ22 እና በ25 ሜትር ባንድ አጭር ሞገድ በየቀኑ ከሚያስተላልፈው ፕሮግራም የዛሬውን የቅዳሜ ዝግጅት አሁን ጀመረ። ሚያዝያ 18 ቀን 2006 ዓ ም ነው ዛሬ የፕሮግራም ተከታታዮቻችን እንደምናምሽታቸዋል። ከዋሽንግተን ስቱዲዮ አዲሱ አበበ ነው የማስተናግዳችው። ደሳሌ መኮንን ፕሮግራም እየመራልን ነው። የዓለም ዜና እንደተለመደው ቀናሚ ቅንብር ሆኖ ከዜናው በኋላ ትናንት የተጀመረውና በኢትዮጵያ የፖለቲካ ጉዳዮች ላይ ያተኮረው ውይይት ይከተላል። ሁለተኛው አጋማሽ እስከ ማጠቃለያ ዜና ያለው ደሳለኝ የሚረከበው ነው። የሙዚቃ ቃና አፍቃሪዎች ተጠባበቁ፣ ደሳለኝ በሰዓቱ ይመጣል። አሁን ግን ፕሮግራም ከኔ ጋር እየመራ ነው። መልካም ምሽት። የዓለም ዜና ነው። ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች፣ እንደምናመሻችው ዜናውን የማሰማችው ሰሎሞን አባተ ነኝ። ቴክኒሻኑ አይደን ኡትኮ በስቱዲዮ አብሮኝ ይገኛል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በአፍሪካ ውስጥ ለሚያደርጉት ጉብኝት የፊታችን ማክሰኞ አዲስ አበባ ይገባሉ። ዛሬ ምን አዲስ ነገር አለ? እስክንድር ፍሬውን የስልክ መስመር ላይ ይዣለሁ። እንደምን አመሸ እስክንድር? እንደምን አመሽ ሰለሞን። ምን አዲስ ነገር አለ? እንግዲህ አዲሱ ነገር ሰለሞን፣ አዲስ አበባ የሚገኘው የአሜሪካ ኤምባሲ ጉብኝታቸውን አስመልክቶ ያሰራጨው መረጃ ነው። የአሜሪካው የውጭ ጉዳይ ሚኒስትር ጆን ኬሪ በመግለጫው መሰረት ማለት ነው፣ ከኤምባሲው በተሰራጨው መግለጫ መሰረት እንደ አውሮፓውያን አቆጣጠር ከሚያዝያ ሀያ ዘጠኝ እስከ ግንቦት አምስት ድረስ በመጀመሪያ አዲስ አበባ ኢትዮጵያ፣ ከዛም ኪንሻሳ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ በኋላም ሉዋንዳ አንጎላ ይቆያሉ እና ስድስት ቀናት ጉብኝት እንደሚያደርጉ ነው ኤምባሲው ይፋ ያደረገው ዛሬ ለጋዜጠኞች በበተነው መግለጫ። ኢትዮጵያ ውስጥ ምን ያህል ጊዜ ይቆያሉ? እንግዲህ ስለ ኢትዮጵያ ጉብኝታቸው በመግለጫው የተጠቀሰው ጆን ኬሪ በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር ኃይለማርያም ደሳለኝና ከውጭ ጉዳይ ሚኒስትሩ ቴዎድሮስ አድሃኖም ጋር በክልላዊ የጸጥታ ጉዳዮች ላይ እንደሚነጋገሩ ነው የተጠቀሰው። እንዲሁም በአፍሪካ ህብረት ደግሞ በከፍተኛ ባለስልጣናት ደረጃ የሚካሄደውን የአሜሪካና የአፍሪካ ህብረት አራተኛ የጋራ ጉባኤ ወይም የምክክር መድረክ እንደሚመሩ ተጠቅሷል። ሰላምና ዲሞክራሲን በአካባቢው ለማስፈን በሚደረገው ጥረት ላይ ያተኮረ ነው ይላል የውጭ ጉዳይ ሚኒስትሩ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር የሚያደርጉት ውይይት። እንግዲህ ሰላምና ጸጥታን የሚለው በተለይ አሁን የሳቸው ጉብኝት የሚካሄደው የደቡብ ሱዳን ግጭት ባልተቋጨበት እንደዚሁም የሰላም ድርድሩ ተጨባጭ የሚባል ውጤት ባላስገኘበት ሁኔታ ላይ ነው። እንደ አጋጣሚ ሆኖ ተቋርጦ የቆየው የሰላም ድርድርም የሚጀመረው የደቡብ ሱዳን ወገኖች የሰላም ድርድር ማለት ነው፣ እሳቸው ከመምጣታቸው አንድ ቀን አስቀድሞ የፊታችን ሰኞ ነው። እናም ውይይታቸው በተለይ ከአካባቢ ጸጥታ አንጻር በደቡብ ሱዳን ጉዳይ ላይ ያተኩራል ተብሎ ይጠበቃል። ለዚህ አንዱ ማሳያ የሚሆነው ደግሞ ሰለሞን፣ አብረዋቸው የተጓዙ ካሉ ባለስልጣናት አንዱ የአሜሪካ የደቡብ ሱዳን ልዩ ልኡክ ዶናልድ ቡዝ ናቸው። አሜሪካ ይህንኑ የሰላም ሂደት በእኚሁ ልኡክ አማካኝነት በቅርበት ስትከታተል መቆየቷም የሚታወስ ነው፣ እና በውይይታቸው ውስጥ ይህ ርዕስ ጎልቶ እንደሚወጣ ይጠበቃል ከ አካባቢያዊ የጸጥታ ጉዳዮች አንጻር ማለት ነው። የኢትዮጵያና የአሜሪካን ግንኙነት አስመልክቶስ የሚያነሱት ነጥብ ይኖራል የሚል የተነገረ ነገር አለ በመግለጫው? አዎ እንግዲህ ምንድን ነው የሚለው በጠቅላላው ሰላምና ዲሞክራሲን በአካባቢው ለማስፈን በሚደረገው ጥረት ላይ ነው የሚለው። እንዲሁም የሁለትዮሽ ግንኙነቶችም እንደሚነሱ በውይይታቸው ይጠቅሳል መግለጫው። ሌላው ነጥብ ደግሞ የአሜሪካ ፕሬዚዳንት እቅድ ወይም ማለትም ፔፕፋር ለኤች አይ ቪ የሚያደርጉት ድጋፍ ማለት ነው። በሱ ፕሮግራም ላይም እንደዚሁ ውይይት እንደሚደረግ ይጠቅሳል። እና በአጠቃላይ የሁለትዮሽ ጉዳዮች በሁለትዮሽ ግንኙነት ላይ ያተኮሩ ጉዳዮች እንደዚሁም አካባቢ ጉዳዮች እንደሚነሱ ነው የሚጠቅሰው። እስክንድርን አመሰግናለሁ። የውጭ ጉዳይ ሚኒስትሩን ጉብኝት እየተከታተልን እናቀርብላችኋለን። በነገራችን ላይ የዛሬን የአዲስ አበባ የስልክ መስመር ቶሎ መገኘትና ጥርት ያለ ድምፅ ማስታወስና በአድናቆት ገለጬ ማለፍ ፈልጋለሁኝ። በዚሁ ያዝልቅለት ነው የሚያስብለውም። የሩሲያ የጦር ጀቶች ዛሬ የግዛታቸውን የአየር ክልል በተደጋጋሚ እየጣሱ መግባታቸውን የዩክሬን ጠቅላይ ሚኒስትር አርሴኒ ያትሴኒክ አስታወቁ። ሌሊቱን ብቻ የሩሲያ ጀቶች ሰባት ጊዜ ሀገራቸውን ድንበር እየዘለቁ ገብተው መብረራቸውን ጠቅላይ ሚኒስትሩ ዛሬ በሰጡት ጋዜጣዊ መግለጫ ላይ ነው የገለጹት። of waging the war to Russia. የሩሲያ ጦር ይህንን ያደረገበትን ምክንያት በአግባቡ እንረዳለን ብለዋል ያትሴኒውክ። ብቸኛው ምክንያት ዩክሬን ሚሳይል እንድትተኩስ ለመቆስቆስና በኋላ ዩክሬንን በጠባጫሪነት ለመወንጀል ነው ብለዋል። ትናንትናም የሩሲያ የጦር ጀቶች የዩክሬንን የአየር ክልል ጥሰው እንደነበረ የአሜሪካ ወታደራዊ ባለስልጣናት ቢናገሩም ሩሲያ ግን ክሱን አስተባብላለች። ኢታርታስ በሚባለው የሩሲያ ዜና ወኪል ዛሬ በተሰራጨ ዜና የሩሲያ የመከላከያ ሚኒስቴር ባወጣው መግለጫ የአካባቢውን የአየር ቅኝት እየተከታተለ መሆኑን ገልጾ ያስከትለው አንዳችም በአ ያየው አንዳችን በአድ እንቅስቃሴ እንደሌለ ተናግሯል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በደቡብ ምስራቅ እስያ ለሚያደርጉት የሶስት ቀናት ጉብኝት ዛሬ ማሌዥያ ገብተዋል። አንድ ተቀማጭ የዩናይትድ ስቴትስ ፕሬዚደንት በዚህ አካባቢ ጉብኝት ሲያደርግ ሐምሳ ዓመታት ለሚጠጋ ጊዜ የመ የመጀመሪያው ነው ተብሏል። በማጠቃለያ ዜና እንደገና እንገናኛለን። ክቡራትና ክቡራን አድማጮች እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ወደ አዲሱ ልመልሳችሁ ለቀና የአሜሪካ ድምፅ ራዲዮ ጣቢያ ፕሮግራሙ እስከ ምሽቱ አራት ሰዓት ይቀጥላል። አሁን ቀደም ሲል ያስተዋወቅኩት በኢትዮጵያ ወቅታዊ የፖለቲካ ጉዳዮች ዙሪያ የተዘጋጀው ውይይት ይቀጥላል። ትናንትናው ምሽት የተጀመረው ሰጥ አገባ በኢትዮጵያ ወቅታዊ የፖለቲካ ጉዳዮች ላይ ያተኮረ ተከታታይ ክርክር ሁለተኛና መጨረሻው ክፍል ነው። ቀጣዩ ቀደም ሲል እንዳልኩት ተከራካሪዎቹ ዶክተር ጥላሁን ኤርዱ ነው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የሰርቬይንግ ትምህርት ክፍል መምህር፣ እንዲሁም አቶ ፈቃደ ሸዋቀና በዚህ በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም የካንሰር ቁጥጥር የማህበራዊ ሳይንስ ጥናት ተባባሪ የምርምር ባለሙያ ናቸው። ቀደም ሲልም በአዲስ አበባ ዩኒቨርሲቲ አቶ ፈቃደ በመምህርነት አገልግለዋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትናንቱ ምሽት እልባት ካደረገበት ነጥብ ይነሳል። ያው ጭፍን ከሚባለው ውጭ ቋንቋ ማግኘት አቃትም። ምክንያቱም እዛ ውስጥ ሆነው እምነት ሳይኖራቸው ከፍተኛ የህዝብ ሀብት እንዲሰርቆ እስር ቤት የሚገባ ሰው ምን እያደረገ ነው? የስርዓቱ አካል ከሆነ ስርዓቱ በቀረጸው ፖሊሲ የሚያምን ከሆነ እኮ ይሄን ነገር አያደርግም። ምክንያቱም ስርዓቱ በፖሊሲ ውስጥ ይባዛል የሚል ካልሆነ ይሄ ሰውዬ ወይ ጭፍን ደጋፊ ነው ማለት ነው፣ ለራሱ ጥቅም ሲል እዛ ውስጥ ሆኖ የሚመዘብር ሰው ነው። የፖለቲካ አጀንዳም ያላቸው ሃይማኖታዊ አጀንዳም ያላቸው በዚሁ መልኩ ነው። ስለዚህ እነዚህ ነገሮችን ቀድመን መዋጋት አለብን። የጋራ በጣም አደገኛ የሆነ ጠላት እንዳለብን እያየን ነው እና ከዚህ አንጻር ነው መንግስታቱ ናቸው የፈጠሩት የሚለው። መንግስታቱ አልፈጠሩም ማለት አይቻልም። መንግስታቱ እዛ ጽሑፌ ላይ አስቀምጫለሁ። የደርግ መንግስት ጭፍን ደጋፊ ነበረው። የሂትለርን መንግስት ችፍን ደጋፊ ነበረው። የስታሊምም እንደዚህ ሁሉል ጊዜ በጊዜ እነዚህን ማዳመጥ ቢችሉና መንግስታቱ እራሳቸው በጊዜ እነዚህን አጥርሰው መለየት ቢችሉ፣ እነዚህ ጭፍን ደጋፊዎች መስመር አያስትም የሚል ይመታለ። ብዙ ጊዜ መንግስታት እያደረጉ ያሉት የምናየው ተቃዋሚዎቹ ማሳደግ ነገር ነው። ከቀድሞው ከደርግ ጊዜም ጀምሮ ቢሮ ተቃዋሚዎቹ አይደሉም። እኔ ደግሞ በጣም አደገኛ የምላቸው ጭፍን ደጋፊዎች ወይም መስለው እዛ ፓርቲ ውስጥ ቁጭ ብለው አቅጣጫውን የፓርቲውን ትክክለኛ አቅጣጫ የሚያስቱ ከህዝብ ጋር የሚያጥራሉት ናቸው። መልካም። አንድ ስርዓት መቼም ደጋፊም ተቃዋሚም ይኖረዋል። ብዙ የተለያየ ጉዳይ ያላቸው ማህበረሰብ ክፍሎች ይኖራሉ። ሁሉም ምናልባት የሚፈልገውን ሁሉ ማስተናገድ የማይችልበት አይነት ሁኔታም ይኖራል። ይሄ በየሀገሩ እንደምናየው ይሄ ሁሉም ሀገሮች ውስጥ አሉ እንደዚህ አይነት ነገሮች ጭፍን መንግስት የሚደግፉ በጭፍን የሚቃወሙ አክራው የሚቃወሙ ክሪቲኮች ተቺዎች፣ መንግስትን የሚተቹ፣ ስርአቱ መሰረት ኖሮት የተዋቀረ የናጠጠ ዴሞክራሲ ላይሆን ይችላል። ግን የህግ ስርአት ህግ የበላይ ሆኖ ሁላችንም ከህግ በታች መኖራችን የምናረጋግጥበት አይነት ስርአት፣ አንድ ሰው በደሉንም ይሁን ጥቃቱንም ይሁን ፍርድ ቤት ሄዶ ህግ ፊት እገትረሃለሁ ብሎ ሊዝት የሚችልበት አይነት ስርአት፣ የሚተማማኝ አስተማማኝ የሆነ ስርአት አልገነባንም። ይሄ ላለመገንባቱ ደግሞ መንግስታቱ ናቸው ዋናው። ምክንያቱም የህጉን ስርአት እንዳሻቸው የሚያደርጉት ከህጉ በላይ ራሳቸውን ህግ የሚያደርጉት መንግስታቱ ናቸው፣ ስርአቶቹ ናቸው። ያውቃሉ። እንደዚህ አይነት ደጋፊዎችም የተቃዋሚዎቻቸውንም ባህሪዎች ያውቃሉ። መንግስት ስራው የሆነው አይደለም ያውቃሉ። እነዚህን የሚያስተናግድ የህግ ስርአት አላበጁም። ራሳቸው ህግ ለመጣስ የመጀመሪያዎቹ በመሆናቸው ምክንያት ህግ እንዲጣስ ምክንያት ይሆናሉ። መድሎ ይፈጽማሉ። ዳኝነት አያዩም። በዚህ ጊዜ የሚያምጹ ወይም ስርአቱን የሚጠሉ የሚሰደዱም፣ በተለያየ መንገድ ብቻ ከስርአቱ ጋር ጠብ ውስጥ የሚገቡ ሀይሎች ይኖራሉ እና ችግሩ የገለጿቸው ነገሮች የሉም እያልኩ አይደለም። ግን ቅን የሆንን ሰዎች ከዚህ አልፈን ይሄ የማያዳግም ስራ ለልማትም ይሁን ዘላቂ ለሆነ ልማት ጠላትም የውጭ ጠላትም ቢመጣ ወይም እያንዳንዳችን ለሌላ ሰው ብለን ወይም ለጽድቅ ብለን ወይም ለበጎ አድራጎት ብለን የምናደርገው ነገር መሆን አይኖርበትም። ለሀገር ግዴታችን ሆኖ ግዴታችን የሚሆነው ደግሞ በሕግ ፊት እኩል ስንታይ እኩል አገራችን መሆኑን ስናረጋግጥ ጉድለቶችም እንኳን መጠነኛ ጉድለቶች ቢኖሩ በእጅጉ ያልተዘበራረቀ እና ፌር የሆነ ስርዓት ማበጀት አለመቻላችን ነው እና የኢትዮጵያ ምሁራን ትልቁ ቻሌንጅ እንደሚመስለኝ ይሄ ስርዓት እንዴት ይመጣል? ሁላችንም የሚያስተናግድ ሀገር እንዴት ነው መገንባት የምንችለው? ማለት መጮህ ያለብን በተለይ ጉልበትና ኃይል ባለው ይህን ሁሉ ነገር ሊያስተናግድ በሚገባው እና ብዙ ጊዜ ይህንንም ስርዓት ራሱ ያወጣውንም ህግ በሚጥሰው መንግስት ላይ መሆን አለበት። መንግስትን ተጠያቂ ማድረግ እሚፈራን ምርጫ ሲመጣ አይመርጡኝም ብሎ ተገላምጦ ሰግቶ የሚኖር መንግስት እንዴት ነው የሚኖረን የሚለውን ጥያቄ አለመመለስ ነው ትልቁ ችግራችን እዛ ሀገር ውስጥ ያለ የሚመስለኝ። እንግዲህ አሁን እነዚህ ጭፍን ደጋፊ የሚባሉት ምናልባት በዛ ድሀ በሆነ ሀገር የማይገባቸውን ጥቅም የሚያስገኘን መንገድ ነው ብለው ስለመረጡ ይሆናል እንደዛ የሚያደርጉት። ምክንያታዊ የሆነ አስተሳሰብ ነው ይሄ። የእብድ ውሳኔ አስተሳሰብ አይደለም። ስርዓት አለ፣ ይሄንን የሚያስተናግድ ስርዓት እዛ ሀገር ውስጥ ያን ነው ደ እያልኩ ያለሁት። እዚህ ጋር ጭፍን የሚለው ይሰመርበት የሚል ቃል አለ። አንድ እንደ ጥያቄ የሚነሱብኝ ነገሮች አሉ። ጭፍን ደጋፊ መሆንና ጭፍን ተቃዋሚ መሆን በህግ መዳኘት የሚቻል አይመስለኝ፣ በጣም አስቸጋሪ ነው። ነገር ግን ጭፍን ደጋፊ የሚሰራው ስራና ጭፍን ተቃዋሚ የሚሰራው ስራ ነው ወደ ህግ የሚያስኬደን። እኔም የሚያልኩት መንግስት ከዚህ ንጹህ ነው እያልኩ አደለሁ ነው አቶ ፈቃደ እንዳሉት በትክክል መንግስት ራሱ የሚፈጽማቸው ወይም የመንግስት ባለስልጣናት የሚፈጽማቸው ስህተቶች እንዳሉ ናቸው። ዞሮ ዞሮ ግን የባሰ ችግር ውስጥ እንዳይከቱን እንደ ከዚህ በፊቱ ማለት ነው። አንድ ለውጥ ሲመጣ እድገት ስንጀምር የሚያደናቅፈን ብዙ ነው ዙሯችን። እኔ ይቅርታ አድርጉልኝና ጠላት ብቻ ነው ነው ምለው። በአንድ በኩል በጭፍን መደገፍና በጭፍን መቃወም የዜግነት መብትም ሊሆን አይገባም። ሀገራዊ ራዕይ ካለን ሀገራችን የራሳችን የሁላችን ከሆነች ለሀገራችን የሚበጅ አስበን ወጥተን አውርደን እንጂ መሆን ያለበት በጭፍን እስቱ ኔጌቲቭ ይባል እን ወይም አሉታዊ ነው። ስለዚህ መደገፉም ሆነ መቃወሙ ጎጂ ነው። በዚህ ቀዳዳ ሌሎች ከባድ የሆኑ ጠላቶች ይገቡበትና ያሰፉታል። እንደ በትክክል እንየው እንጂ እቺን አገር ባህር በር ያሳጣት ማን ነው? በትክክል ዘለቅ ብለን እንየው። አሁን ጊዜ ባይኖረንም ማለት ነው። ማን ነው ለዚህ ሀገር ውድቀት ምክንያት የሆነው ጀርባ ሪሊ የራሳችን ችግር ብቻ ነው? የራሳችን ችግር አለ፣ ነበረ፣ ወደፊትም ይኖራል። ግን እነዚህን ችግሮች ለማባባስ እነዚህ ሦስት አራቱ ናቸው ጥቅም ላይ እየዋሉ ያሉት እንደ መሳሪያ እየሆኑ ያሉት በዚህ ኬዝ አገራችንን የምንል ከሆነ መጠንቀቅ አለብን። መደገፍ ካለብን መንግስት የሚደገፍበት ሳይ ካለው መደገፍ ነው። ልማት እየተካሄደ ነው። ለምሳሌ አዎ፣ ልማት እየተካሄደ ነው። ዜጎች አደለን እ እያለማን ያለ ነው እየሰራ ነው ያለ ነው። በዚህ በኩል የሚወጣ ተቃውሞ ምን ትርጉም አለ? ይሄ ነው። ሌላው እያልኩ ያለሁትም እኮ መንግስት ይጠንቀቅ ነው። ከነዚህ አገሪቱን ይዞ ገደል እንዳይገባ ሁሉም በዓለም ላይ አክሲ የተባሉ መሪዎች ከሂትለር ጀምሮ ደጋፊዎች ነበራቸው። እኛም ያለን መንግስት በዚህ ስህተት ውስጥ ገብቶ ታውሮ ወደ ያልሆነ አቅጣጫ ሀገራችን ይዞ እንዳይገባ ከወዲሁ ጠንቀቅ ነው። ለምን ቢባል አሁን በተለያዩ ምክንያቶች እኛ ችግር ለማስወገድ ረሀብና ድርቅ ሀገሪቱ ለማስወገድ የምናደርገውን እንቅስቃሴ እንደ ጥላት የምትፈርገውን ሩጫ እየተካሄደ ነው። ይህ ሩጫ ወደ ሌላም አቅጣጫ ሊዘምት ይችል ይሆናል፣ አይታወቅም። ከወዲሁ ግን እነዚህ የውስጣችን ችግር ማቃል አለብን የሚል አስተያየት ለመስ መልካም ይሄ ጭፍን ደጋፊነት ወይም ጭፍን ተቃዋሚነት ሚዛኑ የተዛባ አስተሳሰብ ማራመድ በጭፍን ደጋፊነት እና በጭፍን ተቃዋሚነት መካከል የግል ስሜትን የመግለጥ እንደ ዜጋ አንድ ሰው የራሱ የሚያምንበትን የመግለጽ መብት ነው እየተጠቀመ ያለው ነገር ግን ዶክተር ጥላሁን እንዳሉት የዜግነት መብት ተደርጎ ላይ ላይቆጠር ሊቆጠር አይገባውም ብለዋል ሊያነጋግር ይችላል ነገር ግን የተግባባችሁበት ነገር ጭፍን መሆኑ ሚዛን አቷል የሚለው ነው እንደሱም ቢሆን ግን የግል አስተሳሰብ ወይም የግል ዝንባሌ የግል አቅጣጫ ነውና ይሄ አስተሳሰብ በሚራመድበት ጊዜ ሌሎች ላይ የፈጠሩትን ሊስተካከሉ ይገቡ የነበሩ ነገሮችን እንዳይስተካከሉ በማድረግ ጭፍን ደጋፊነት ዋጋ የሚያስከፍለው አለ። ግን ሌላን አካል ኅብረተሰብን ጭፍን ተቃዋሚነትም ስህተት ሲሆን ሌላን የሚያስከፍለው ዋጋ አለ። ይህን እንትመለከቱ ነው በትክክል እኔ በተቻለ መጠን የሀገራችን ሁኔታ እንደምከታተለውና ና እንደምታዘበው በእኔ እምነት እነዚህ ጭፍኖቹ ተቃዋሚዎች ወይም ጭፍኖቹ ደጋፊዎች በጣም ማርጂናል ወይም አነስተኛ ይመስሉኛል። ምናልባት ድምጻቸው በጣም ጎልቶ ካልሆነ በስተቀር ብዙ የተቃውሞ የሚሆን የድጋፍ ሀይል እዚህ ውስጥ የሚካተት አይደለም። ቁም ነገሩ የጭፍኖቹ መኖር አለመኖር አይደለም። እኔ ብዙ ነገር የሚያመጡ አይመስለኝም ጭፍኖቹ ደጋፊዎች። መንግስትንም የሚያታልሉት አይመስለኝም መንግስት መአት ሜካኒዝም አለው ድጋፉን የሚለካበት እነዚህ በመሰረቱ አድርባዮች ናቸው ለራሳቸው ሲሉ ስርዓቱን የሚያገለግሉ ሰዎች ናቸው እነዚህ ሲሪያስ ችግር አይመስሉኝም ትልቁ ዋናው ችግር የሚመስለኝ እኔ የድጋፍም ሀይሎች አሉ የተቃውሞም ሀይሎች አሉ ምክንያት ያላቸው በቂም የሆነ ምክንያት ያላቸው ሊከራከሩበት የሚችሉ ምክንያቶች አሏቸው። እነዚህ ወገኖች ሁሉም ለሕዝብ ብለን ነው የምናደርገው ነው የሚሉን የሚያደርጉትን ነገር ሁሉ። ግን ቀርበው ሊወያዩ የሚችሉበት ስርዓት፣ ይህንን የሚያስተናግድ መድረክ በስፋት ቫይብራንት የሆነ ማህበረሰብ ሀገራችን ውስጥ እንዲኖር ማድረግ በዩኒቨርስቲዎች ያሉ ምሁራን ቲንክ ታንኮች እንደ እነዚህና እነዚህ የመሳሰሉት ነገሮች አደባባይ እያወጡ እነዚህን ነገሮች ካለምንም ፍራቻ ሊወያዩባቸው የሚችሉ ነገሮች ቢኖሩ፣ በግልጽ መናገር እውነት መናገር የማያስፈራ ነገር የሆነበት ድባብ ካለ ሊሻሻሉ የሚገባቸውን ነገሮች ማሻሻል ይችላል። መንግስት ተነጥሎ የተንጠለጠለ ነገር ዝም ብሎ ላያችን ላይ የተቆለለ ነገር መሆኑ ቆሞ መንግስት እነዚህን ነገሮች ፋሲሊቴት የሚያደርግ የእያንዳንዳችንን ደግሞ ድጋፍ ለማግኘት የሚጥር የተወሰነ ድጋፍ እስካለው ድረስ የተወሰኑትን ወንጅሎ እንደ አስር ሰዎችም ሀያ ሰዎችም ይሁኑ የእነዛንም መብት እኮ መንግስት የመጣ ስንትን የለውም ትንሽ ስለሆኑ እንዲህ አይነት ይህንን የሚያስተናግድ ስርዓት አገሮች ሁሉ ችግራቸውን የተወጡት በዚህ መንገድ ነው። ልዩነቶቹን ሁሉ የተካረሩ ተቃውሞዎችንም እንኳን ማስወገድና ቅርጽ እንዲኖራቸው ማድረግ የሚቻለው መድረኩ ሲኖራቸው ነው። አሁን ዶክተር ጥላሁን የጠቃቀሷቸው ነገሮች አሉ ብዙ ጊዜ ደጋግሞ መንግስትም ይጠቅሳቸዋል። ጭፍን ተቃዋሚዎች ያሉብኝ ይላል፣ አክራሪዎች ያሉብኝ ይላል እና አክራሪዎችን መጥፋት የሚችሉት አሉን የሚሏቸውን ጥያቄዎች አደባባይ ይዘው ወጥተው በክርክር ሊረቱ የሚችሉበት መድረክ ስናዘጋጅ ነው። ያን ጊዜ ቢያንስ ቢያንስ ጭፍን ያለ ተቃውሞ ወይም ያከረረና ሞቼ ገድዬ ወደሚል አይነት ነገር እንዳይሄዱ ልናደርጋቸው እንችላለን። ቅድም ዶክተር ጥላሁን የፈሩትንም ለባዕድም ቢሆን ሊያጠቁን ለሚፈልጉ ኃይሎች እንዳንጋለጥ የምንሆነው እንዲህ አይነት ነገር ያበጀን እንደሆነ ነው። በውስጥ መልካም ቀደም ብዬ ያነሳሁትን ጥያቄ ማጠቃለያችን እናድርግ። በድህነት በቆረቆዙ ወይም ሙስና በበዛባቸው ሌሎች አገሮችም ጽንፈኝነት ነግሶ፣ በተለይ ሃይማኖታዊ ጽንፈኝነት ነግሶ የሚታይበት ሁኔታ ለዜጎች ተስፋ መስጠት ሳይቻል ሲቀር፣ ከዛ ከበረታ ድህነት ጋር በተያያዘም ሌላ ተስፋ ይዞ የመቅረብ ወይም ሌላ የሚንጠለጠሉበት ወይም የሚመለከቱት ተስፋ የመስጠት ሁኔታ በምክንያትነት ይጠቀሳል። አሁንም ባነሳቸኋቸው በኢትዮጵያም ወቅታዊ ነባራዊ ሁኔታ የዜጎችን ህይወት የሚያሻሽል ሁነኛ ተጨባጭ አማራጭ አቅጣጫ ማሳየት አለመቻል ተስፋ መስጠት አለመቻሉ ከምክንያቶቹ አንዱ ነው። የዜግነት መብት ያለመከበር፣ በህግ ብቃት ያለመተማመን ያላቸኋቸውን ሁሉ ይጨምራል። ከዚህ ጋር አዛምደው የሚያነሱ ወገኖች አሉ። ዶክተር ጥላሁን ላስቀድሞ ትክክል፣ በሀገር ውስጥ የሚኖሩ የዜጎች ችግር ተንተርቶ ሰው የሚመጡ ብዙ ነገሮች አሉ ለሀገር በጣም አደገኛ የሆኑ ስራ ማጣት ችግር፣ የረሀብ ችግር፣ በአጠቃላይ በኑሮ ተስፋ የመቁረጥ ችግር እስካለ ድረስ ሁሉም አይነት ችግሮች በየፈርጃቸው በየፊናቸው ሊመጡብን ይችላሉ። አሁን ምርጫው ምንድን ነው? ድህነትን በሀገር የመለወጥ ጉዳይ ነው የሚሆነው ማለት ነው። ምክንያቱም ድሃነኝና መኖር አቅቶኛልና መንግስት የዜግነት መፍትሄን አልሰጠኝምና ብለን ለውጭ እርዳታ ወይም በውጭ ለሚሰጠን አሳይመንት ከውጭ ሀገር በሚላክልን እርጥባን ሀገራችንን የምንሸጥበት ሁኔታ እንዳይፈጠር ነው። ይህን ደግሞ ምናልባት አንድም ሁኔታዎችን የኑሮ ሁኔታውን በማሻሻል ሊሆን ይችላል። ሌላው ደግሞ ጉዳትና ጥቅሙን በሚገባ በማስተማር ሊሆን ይችላል። በሀገራችን ያሉ እንቅስቃሴዎች እናያለን። እኛም ውስጡ ስላለን ማለት ነው። የሃይማኖት ችግሮች እንዴት መጡ? ህብረ መንገዳችን እዚህ ጋር ምናልባት በኢትዮጵያ ውስጥ በእስልምናና በክርስትና ሃይማኖት መካከል ያለው ግንኙነት ለዓለም ከምናወርሳቸው ቅርሶች አንዱ ነው ብዬ ያስባለሁ። ምክንያቱም በሌላ ዓለም በሙስሊሞች መካከል የሌለው ሰላም በክርስትናና በእስልምና ሃይማኖት ተከታዮች መካከል በንጽጽር እኛ ሀገር ከየትም የተሻለ ነው። ይሄንን ነው እየደፈረሰ የሚመጣው ምናልባት በሙስሊሞቹ መካከል የሚፈጠረው ችግር ተመልሶ ወደ ክርስቲያኑ መምጣቱ አይቀርም። ለክርስቲያኖቹም ውስጥ የዛ አይነት ሁኔታ መፈጠሩ አይቀርም። ኦፍኮርስ ሁላችንም ዜጎች ሁሉ በዚህ ጉዳይ መፍትሄው ምንድን ነው? የአክራሪነት ምንጩ ምንድን ነው? እንግዲህ እዛም ጽሁፌ ውስጥ የጠቀስኩት ነገር አለ። በሚገባ ስናይ ከጀርባው ሌሎች ድጋፎች ሊኖሩ ይችላሉ። የገንዘብ ኃይል ሊኖር ይችላል። የአመለካከት ወይም ሃይማኖትን የማፍቀር ሊኖር ይችላል። ብዙ ነገሮች አለ። ነገር ግን እዛ ጋር እንዳየ ነው። ለምሳሌ በእስልምና ሃይማኖት ተከታዮች መካከል እየተከሰተ ያለው ችግር ቁርአንን በተለያየ መንገድ የመረዳት ይመስለኛል። በብዙ ማስ ሚዲያ እናየው። ኦፍ ኮርስ የፖለቲካ ችግር ነው የመንግስት እጅ ያለበት የሚሉ ነገሮች አሉ። ዞሮ ዞሮ ግን በትክክል ሃይማኖታዊ መሰረቱ ምንድን ነው ስንል፣ እኛ የምንረዳው እንደዚህ ነው፣ እኛ የማንረዳው እንደዚህ ነው። በዚሁ በዚ ሬዲዮ የሰማሁት ነገር አለ የክርስትና ሃይማኖት ተከታዮች ስም አንስቶ ከእነሱ ጋር እየተወዳጀን ምን አይነት እስልምና ሃይማኖት ተከታዮች ነው የሚል ሰው ሰምቼ ያውቃል። ከወልደ ገብርኤልና ከገብረ ሚካኤል ጋር ሰላምታ እየተጨባበትን እንዴት ሆነን ነው እስልምና? አሁን ይሄ አንድ ትልቁን ቅርሳችንን የመወርወር ነው የሚታየው። ይሄ እንዴት ነው የመጣው? ለምንድን ነው እንደዚህ የሆነው? እንደዚህ አይነት ጽንፈኝነት ከየት መታ፣ መሰረቱ የት ነው? ማን ነው ይሄንን የሚያስተምረው ለእነዚህ ዜጎች ይሄ ተቻችሎና ተከባብሮ የሚኖረውን ህብረተሰብ በዚህ ውስጥ መሰቱ ጥቅሙ ለማን ነው? እዚህ ላይ ነው። ይህኑ መሰረታዊ ችግር ከዚህ ጽንፈኝነት ኢትዮጵያ የምትጠቀመው ምንድን ነው? ያን ነቅሰን መጠበቅ የለብንም ወይ? ከዜጎች ውጭ የሆነ የመንግስት ጥረት የትም እንደማይደርስ በብዙ ታሪክ አይተናል። ዜጎች ሲሳተፉ ማንኛውም ችግር ሲመጣ የግል በተለይ ሀገራዊ ችግር በሚመጣበት ጊዜ በተናጠል መቆም አለብን አይመስለኝም። በቀጥታ ቅደም ተከተል አስቀምጠን በሚገባ አቅጣጫ መያዝ መቻል አለብን። እያደበላለቅን ከሆነ ሀገራችንን አሳልፈን እንሰጣለን ነው የሚያስብ። ይሄ ነው። መልካም አቶ ፈቃደ በተባሉት ነገሮች ላይ የተለየ ሀሳብ ከሌለው ተጠያቄ ላክል አክልበት። እሺ፣ ለዜጎች እኩል እድል ማጣት ወይም እኩል እድል መስጠት አለመቻል ለብዙዎች የኑሮ ሚዛን መዛባት ቀደም ብዬ እንደጠቆምኩት እንደ አገር ለዜጎች ተስፋ መስጠት ያለመቻሉ ድህነትን በአገር የመለወጥ ብለውታል። ቀድም ዶክተር ጥላሁን፣ የመፍትሄ አማራጩ ምንድን ነው? ለርሶ እነኚህ ምክንያት ናቸው የሚሉት ወገኖች በምክንያትነት የሚያስቀምጧቸው ናቸው ና ከመፍትሄ አማራጮቹ ቅድም በህግ ፊት እኩል መዳኘት በህግ ዓይን እኩል መታየት ብለዋል። ከዛ ባሻገር በማህበራዊና ህይወትን በሚመለከቱ የዕለት ተዕለት ኑሮ ሁኔታዎች ውስጥ መዛባቱ የሚፈጥራቸው ያ ተስፋ ማጣት፣ በተለይ በወጣቶች የነገን ተስፋ አለማግኘት ጽንፈኛ አማራጮችን ለመከተልም ምክንያት ሊሆን ይችላልና፣ በመፍትሄ አማራጩ በተለይ ስልጣን ላይ ያለ መንግስት ምን ሊያደርግ ይገባል ይላሉ? ጥሩ ጥያቄ ነው። እርግጥ ነው በተስፋ ነው ብዙ ጊዜ የሚኖረው፣ ግን የሚጨበጥ የሚደረስበት መምሰል አለበት። አንድ ተስፋ ተስፋ ማድረግ መቼም አይቆምም። ተስፋ ከአካሄዱ ያስታውቃል፣ ዘላቂነቱ ያስታውቃል። አንድ ተስፋ የሚሆን ነገር እኛ ገር ያለውን ችግር ነጣጥለን የማየት ባህሪያ ያለው፣ አሁን ለምሳሌ ስለ ልማት ብቻ ይወራል። እንዲሁም ልማት የሁሉ ነገር መፍትሄ እንደሆነ፣ ሌላ ነገር አታንሱ፣ ስለ ልማት አውሩ ልማት ሰው መጥቀም አለበት። ከልማት ሰው ተጠቃሚ መሆን አለበት። የልማት ትሩፋት ድህነትን ሲቀንስ ማየት መቻል አለብን። ያንን አቅጣጫ ካየን ተስፋ እናደርጋለን፣ ስደት ይቆማል። በተለይ ወጣቶች እንዳልከው በእጅጉ ተስፋ በመቁረጥ አገራቸውን እየጣሉ የሚሰደዱበት የተማሩ ሰዎች አገር እየጣሉ በሚሄዱበት ተስፋ መቁረጥ ባለበት አካባቢ ሰዎች ፈርተው የሚኖሩበት ከዜግነት ይልቅ እንደ ሰብጀክቶች ነን የመንግስት ብለው የሚያምኑ ሰዎች ባሉበት ሀገር ልማቱም ዘላቂ አይሆንም። ዞሮ ዞሮ በአንድ ወቅት ላይ በሚነሱ ማህበራዊ ችግሮች ሊድፋፋ የሚችል ሊቋረጥ የሚችል ነው የሚሆነው። ስለዚህ ትልቁ ትኩረታችን መሆን ያለበት ተቋም ማበጀት አለብን። እዚህ ሀገር መንግስት ከህዝብ ጋር የሚገናኝበትን ተቋም ህግን ፍርድ ቤት ራሱ መንግስት የሚዳኝበት ምርጫ፣ የፖለቲካ ተሳትፎ፣ ሀሳብን የመግለጽ ነጻነት እነዚህና እነዚህ የመሳሰሉ ነገሮች ናቸው። በየትኛውም ሀገር በለሙ ሀገሮች ችግራቸውን የተወጡ ሀገሮችን ሁሉ ያየን እንደሆነ ሰፊ የሆነ የህዝብ ተሳትፎ ባለባቸው ስርአት የመንግስት ሚና ህግ ከማስከበር ስርአትን ከመጠበቅ እና በስርአት የመንግስት ተከታታይነትን መንግስት የሚመረጥበትን መንግስት የሚወገድበትን መንገድ ሰላማዊ መንገዶች እና ህጋዊ መንገዶች እነዚህን ማመቻቸት ና ህብረተሰቡን ከአደጋ መጠበቅ ነው፣ እንጂ ልማት ለሀገር ተስፋም የሚሆን ነገር መስራት የሚችለው አንድ ሰው ተስፋም የሚያገኘው እራሱ በሚሰራው ስራ ነገ ይሄን እናገኛለሁ ሲል ነው እንጂ ነገ መንግስት ይሰጠኝ፣ ይሄን ያደረግልኛል፣ ነገ ባቡር ኖሮ ከዚህ ሰልፍ እገላገላለሁ። ይሄንን ነው አተኩረን ማየት ያለብን። መልካም ሰፊ ውይይት ነው። አቶ ፈቃደ ሸዋቀና፣ ከዚህ ከዩናይትድ ስቴትስ ከሲልቨር ስፕሪንግ ሜሪላንድ፣ ዶክተር ጥላሁን ኤርዱኖ ከናዝሬት፣ እንግዶች ሁለታችሁንም ለጊዜያቸው አመሰግናለሁ። እግዜር ስጥልኝ፣ ለሁላችሁም እግዜር ስጥልኝ። በጣም ነው የማመሰግነው። ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሁለተኛውን የፕሮግራም አጋማሽ ስንጀምር የሙዚቃ ቃና ማድመጫ ሰዓት ይሆናል። በነገራችን ላይ ነገ እሁድ ተረኛው የራዲዮ መጽሔት ነው። የተለያዩ ወቅታዊ ጉዳዮችን አካቶ ይጠብቃቸዋል። አሁን የሙዚቃ ቃና ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቃና አድማጮች እንደምሰነበታችሁ፣ እንደምናመሻችሁ። ለሳምንታዊ የክብረ ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁኝ። በዛሬው ፕሮግራም ለስለስ ያሉ የሶል ዜማዎችን ነው ይዤላችሁ የቀረብኩት። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ በቀጥታ ወደ ሙዚቃው እገባለሁ። And strong. He goes to work each day and he stays all day long. He comes home each night looking tired and beat. He sits down at the dinner table and has a bite to eat. Never a frown, always a smile. When he says to me, How's my child? I said that I've been studying hard all day in school, trying very hard to understand the golden rule. I think I'll color this man father. I think I'll color him love. Color him Said I'm gonna color him father. I think I'll color the man love. Yes, I will. Color him he says education is the thing if you want to compete. Because without his son, life ain't very sweet. I love this man and I don't know why. Except I'll need his strength until the day that I die. My mother loves him, and I can tell by the way she looks at him when he holds my little sister Nell. I heard her say just the other day that if it hadn't have been for him, she couldn't have found her way. I think I'll follow him far. No, she and seven kids couldn't have gotten very far. She said she thought that she could never love again. And then there he stood with that big wide grin. He married my mother and he took us in. And now we belong to the man with that big wide grin. I've got to color this man, far. I'm gonna color him love. ከለር ሂም ፋዘር የተሰኘውን የዊንስተንስን ዜማ ነበር እያደመጥ ነው። በመቀጠል ደግሞ ተርንባክ ዘ ሃንድ ኦፍ ታይም የተሰኘውን የታይሮን ዴቪስን ዜማ አሰማችኋለሁ። Just realize without it, I can't go. Cause for you're the other half, that makes my life complete. If I had one more chance, we'd have a laugh so sweet. And leaving would be the last thing on my mind. If I could turn back the hand. You take my heart in the palm of your hands and you squeeze it tight. Then you take my mind and play with it all night. You take my pride and you throw it up against the wall. You take me in your arms, baby, and bounce me like a rubber ball. I'm not complaining what you're doing, you see.